የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ከኪም ጆንግ ኡን ጋር ብንገናኝ ክብር ይሰማኛል ብለው መናገራቸው ከዩናይትድ ስቴትስ ሕግ አርቃቂዎች ፈጽሞ የተለየ ምላሽ ተሰጥቶታል። በተወካዮች ምክር ቤት የአሜሪካ ድምፅ ዘጋቢ ማይክል ቦውማን ተከታዩን ዘግቧል። ሶሎሞን ክፍሌ ያቀርበዋል። በምክር ቤቱ ያሉ አብዛኞቹ ሴናተሮች ምንም እንኳ የፒዮንግያንግ የኑክሌርና ቦሊስቲክ ሚሳይሎች ፕሮግራም የደቀነው ስጋት እየበረታ ቢመጣም ሰላማዊ መፍትሔ ማግኘቱን በደስታ ይቀበላሉ። ሆኖም ዲሞክራቱን ሴናተር ማርክ ዎርነርን ጨምሮ ብዙዎቹ ከሰሜን ኮሪያው መሪ ጋር ምናልባት ግንኙነት ስለማድረግ በፕሬዚደንት ትራምፕ መገለጹ ክፉኛ አስደንግጧቸዋል። አንድ የዩናይትድ ስቴትስ ፕሬዚዳንት ስለ ሰሜን ኮሪያው መሪ የሚሆን ስለ ፊሊፒንሱ ፕሬዝዳንት ሲናገር፣ እነዚህም መሪዎች ከነአምባገንነታቸውና ከጸረ ሰብአዊነታቸው ጭምር ሲያወድሷቸው በጣም አደገኛ ይመስለኛል። ዩናይትድ ስቴትስ እነዚህም መሪዎች ተቀብላ ብታስተናግድ ኩራት ይሰማታል የሚል አይነት መልእክት ማስተላለፉ መጥፎ ፖሊሲ ነው። በዓለም ዙሪያ ለሚገኙ በሚሊዮኖች ለሚቆጠሩ ሰዎችም የተሳሳተ መልእክት ያስተላልፋል። ትራምፕና ኪም ቢገናኙ ጥሩ ነገር ሊገኝ ይችላሉ ወይ ተብለው የተጠየቁት ሪፐብሊካኑ ሴናተር ጆን ማኬን በበኩላቸው ሲመልሱ ደግሞ I doubt it. I think you'd have to have some parameters before such a meeting. President to President? I don't know, but I think it's never harmful to talk. And I president to the President. ያን አላውቅም፣ ነገር ግን መነጋገሩ ፈጽሞ ጉዳት የለውም። እናም የቀጥታ ግንኙነቶች መፈጠራቸውን ደግፋለሁ። ግንኙነቶቹ በውጭ ጉዳይ ሚኒስትሮች፣ አልፎም በፕሬዝዳንቶቹ ደረጃ ሊሆን ይችላል። ቃላት ከመወራወር መነጋገሩ የሚሻል ይመስለኛል። አሁን ቅርብ ጊዜ በደረሰን ዜና መሠረት ደግሞ የዋይት ሀውስ ቤተ መንግሥት የትራምፕን እርምጃ እየተከላከለ ነው። ከአካባቢው አገሮች መሪዎች ጋር ቅርብ ግንኙነት መፍጠር በሰሜን ኮሪያ የኑክሌር ጦር መሣሪያ ግንባታ ላይ ተቃውሞውን ለማስተባበር ጠቃሚ ነው ሲሉ የቤተ መንግሥቱ ቃል አቀባይ ሻን ስፔንሰር ተናግረዋል። በዚያ አካባቢ ካሉ አገሮች ጋር ተባብረን ለመስራት እድሉን የሚፈጥርልን ይመስለኛል። ያን ማድረጉ ሰሜን ኮሪያን በዲፕሎማሲም በኢኮኖሚም የማግለል ሚና ይጫወታል። እንደ እውነቱ ደግሞ በአካባቢው የዩናይትድ ስቴትስ ብሔራዊ ፍላጎትና የሕዝባችን ደህንነት መጠበቅ የፕሬዝዳንቱ ቀዳሚ ተግባር ነው። ፕሬዝደንት ትራምፕ ከኪም ጆንግ ኡን ጋር ስለ መገናኘት የተናገሩት ፒዮንግያንግ የኑክሌር ጦር መሣሪያ ግንባታ ፕሮግራሟን ለማገዝ የሚረዳትን የገንዘብ ምንጭ ለማድረግ የዩናይትድ ስቴትስ እንደራሴዎች ምክር ቤት ጠንካራ ማዕቀብ መጣል የሚያስችል ድምፅ ለመስጠት እየተዘጋጀ ባለበት ወቅት ነው።